የቦስተን ማራቶኑ የቦምብ ጥቃት አድራሾች ጓደኛ የሆነው ትውልደ ኢትዮጵያ ሮቤል ፊሊጶስ አደጋው በተጣለ ሰሞን ስለነበረው ሁኔታ አንዱን ቅዳሜ ሙሉ እጸ ፋርስ ሲያጤስ ስለዋለ አደንዛዡ እጽ ባደረሰበት የማስታወስ ችሎታ መታወክ ምክንያት በእለቱ ምን እንደተፈጸመ ማስታወስ ባለመቻሉ እንጂ የዋሸው አንዳች ነገር የለም ሲሉ ጠበቆቹ ለፍርድ ቤት መከራከሪያቸውን አቅርበዋል። የሮቤልን ጉዳይ የተመለከተው የቦስተኑ ችሎት የተሰየመው በትናንትናው እለት ነበር። ሰሎሞን አባተ ከተለያዩ ምንጮች ያዘጋጀው አጭር ዘገባ አለ። የኬምብሪጅ ማሳቹሴትሱ ነዋሪ የ21 ዓመቱ ሮቤል ፊሊጶስ ጉዳይ ትናንት በቦስተኑ የዩናይትድ ስቴትስ የወረዳ ፍርድ ቤት ለመጀመሪያ ጊዜ ቀርቦ መታየት ሲጀምር ብዙ የአሜሪካ መገናኛ ብዙሃን ልዩ ትኩረት ሰጥተውት ነበር። እንደ ሮይተርስና ና አሶሺየትድ ፕሬስ አይነት የዜና ወኪሎችም፣ እንዲሁም ቦስተን ግሎብን አይነት የህትመትና፣ ሌሎችም የሚዲያ ውጤቶች፣ የቴሌቪዥን የራዲዮ ዘገባዎች ዜናውን ለአየርና ለአንባቢ አድርሰዋል። And into the federal courthouse for day one. Lawyers for a friend of the marathon bombing suspect says Robel philippos' memory can't be trusted because he was high on pot. philippos is on trial for. <laughs> በተደጋጋሚም ዋሽቷል የሚል ነው። ሮቤል ፊሊጶስ የቦስተኑን ማራቶን አደጋ ካደረሱት መካከል አንዱ ወደ ሆነው ዦሃር ሳርናየቭ ዳርማውት በሚገኘው የማሳቹሴትስ ዩኒቨርሲቲ ባለፈው መያዚያ አጋማሽ አካባቢ የተማሪዎች መኖሪያ ሄደው ከነበሩ ሶስት ጓደኞቹ አንዱ እንደነበር የኤፍቢአይ መርማሪዎችና አቃቢያነ ህጉ ተናግረዋል። ሦስቱ የዦሃር ጻርናየቭ ጓደኞች ወደ ዦሃር መኖሪያ የሄዱት በአቃቢያነ ህጉ ክስ መሠረት ፌዴራሉ የምርመራ ቢሮ ሠራተኞች ጥቃቱን አድርሰዋል የተባሉትን የወንድማማቾቹን ጻርናየቮች ፎቶግራፎች በቴሌቪዥን ካሳዩ በኋላ ሲሆን ከዚያም አንድ በጀርባ የሚያዝ ቦርሳና ባዶ የርችት አረሮችን አውጥተው መጣላቸውንም አመልክተዋል። ይሁን እንጂ በምርመራው ወቅት ሮቤል ፊሊጶስ ዋሽቷል የተባለው ሮቤል ሆን ብሎ ያደረገው ነገር እንደሌለ፣ ነገር ግን በዕለቱ በአደንዛዥ ዕጽ ምክንያት ደንዝዞ እንደነበረ ጠበቃው አቶ ደረጀ ደምሴ ገልጸዋል። ይህንኑ ዘገባ ይዘው ከወጡት የአካባቢው መገናኛ ብዙሃን መካከል ዩቢሲ ኒውስ የሚባለው የዜና አውታር ዘጋቢ ክርስቲና ሀገር የሚከተለውን ለጣቢያው አስተላልፋለች። ክርስቲና የዘገበችውና ጠበቃው ደረጀ ደምሴ የተናገሩትም ያንን ቀን ሮቤል ሙሉውን ቀን አፕሪል 18 በአውሮፓ አቆጣጠር ማለት ነው። አደንዛዥ ዕጽ ሲያጤስ በመዋሉ ምክንያት አእምሮ በመደንዘዙ ምን ይደረግ እንደነበረ አያስታውስም ነው። ሮቤል ጸፋሪሱን ሲያጤስ የነበረው ከብዙ ጓደኞች ጋር እንደነበረ የሚያሳዩ ብዙ መረጃዎች መኖራቸውንም ነው። በዚያም ምክንያት ሮቤል ደንዝዞ ነበር፣ ግራ ተጋብቶ ነበር፣ ሙሉ በሙሉ ራሱን ስቶ ነበር ብለዋል ጠበቃው አቶ ደረጀ። የሮቤል ጠበቆች አቶ ደረጀ ደምሴና የሙያና የንግድ አጋራቸው ሱዛን ቸርች ባዶ ውስጡ ጥቁር የሆነ ሳጥን በስጦታ ወረቀት ጠቅልለው ለችሎቱ ካቀረቡ በኋላ ውስጡን ከፍተው ለፍትህ አከናዋኝ ቡድኑ ወይም ለዡሪው አሳይተዋል። የሮቤል አእምሮን በምሳሌና በተጨባጭ ለማሳየት ያደረጉት ጥረት ነበር። በዕለቱ ከተከናወነው የፍርድ ሂደት በኋላ ጠበቃዋ ሱዛን ቸርች በሰጡት ብቸኛ ቃል የሮቤል ጠበቃ ችሎት የተገኙትን ለደንበኛቸው ድጋፍ የሰጡ ጓደኞችና ወዳጆቹን አመስግነዋል። የሮቤል ፊሊጶስን ጠበቆች ለማግኘት ብዙ ጥረት እያደረግን ቢሆንም እስካሁን ስልኮቻቸው ላይ መልስ ከመተው በስተቀር አልተሳካልንም የዘወትር ተባባሪዎቻችን ናቸውና እንደ ተሳካልን ይዘናቸው እንመለሳለን። ለሁለት መቶ ስድሳ ሰዎች መጎዳት ለሶስት ሰዎች መሞት በሆነው በዚህ ጥቃት ከተከሰሰው ከዦሃር ሰርናየቭ እና ከወንድሙ ክስ ጋር በተያያዘ ሮቤል ፊሊጶስ ጥፋተኝነት ከተበየነበት የ16 ዓመት ስርዓት ሊጠብቀው እንደሚችል ተነግሯል።